ፎሬን ሰርቪስ ኢንስቲትዩት አምሃሪክ ቤዚክ ኮርስ ዩኒት 53 ቤዚክ ሴንተንሲስ ፎር ለርኒንግ አቋም። ስለ ኢትዮጵያ መንግስት አቋም ከብዙ ጊዜ ጀምሮ ለማወቅ እፈልግ ነበር። ፈቃዶ ቢሆን ሊነግሩኝ ይወዳሉ? ድሮ ድሮ ከድሮ ጀምሮ ኢትዮጵያ የምትገዛው በንጉሥ ስለሆነ የመንግስቷ ስነ ሥርዓት የተመሰረተው በንጉስ ላይ ነው። መጠራት ለምን የኢትዮጵያ ንጉሶች ንጉሰ ነገሥት ተብለው ይጠራሉ? መተዳደር በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። አጼ ቴዎድሮስ ምኒልክ አንድ ማድረግ ደካማ ማሸነፍ ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሰ ነገሥት ተብለው ገዝተዋል። ስለ ኢትዮጵያ መንግስት አቋም ከብዙ ጊዜ ጀምሮ ለማወቅ እፈልግ ነበር። ፈቃዶ ቢሆን ሊነግሩኝ ይወዳሉ? ከድሮ ጀምሮ ኢትዮጵያ የምትገዛው በንጉሥ ስለሆነ የመንግስቷ ስነ ስርዓት የተመሰረተው በንጉሥ ላይ ነው። ለምን የኢትዮጵያ ንጉሶች ንጉሠ ነገሥት ተብለው ይጠራሉ? በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሠ ነገሥ ተብለው ገዝተዋል። ፎር ኮምፕሪሄንሽን ስለ ኢትዮጵያ መንግሥት አቋም ከብዙ ጊዜ ጀምሮ ለማወቅ እፈልግ ነበር። ፍቃድዎ ቢሆን ሊነግሩኝ ይወዳሉ? ከድሮ ጀምሮ ኢትዮጵያ የምትገዛው በንጉሥ ስለ ሆነ የመንግሥቷ ሥነ ስርዓት የተመሠረተው በንጉሥ ላይ ነው። ለምን የኢትዮጵያ ንጉሶች ንጉሠ ነገሥት ተብለው ይጠራሉ? በቀድሞ ጊዜ ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል በንጉሥ ይተዳደር ነበር። ኃይለኛ ንጉሶች እንደ አጼ ቴዎድሮስና እንደ አጼ ምኒልክ ያሉ ተነስተው ኢትዮጵያን አንድ ለማድረግ በጣሩበት ጊዜ ደካማ ንጉሶችን አሸንፈው ንጉሠ ነገሥ ተብለው ገዝተዋል። በጠባይ ረገድ ጥሩ ነች። እንዴት ነች? በጣም ጥሩ ነች። ስራ በፕሮግራሙ መሰረት የሚሰራ ይመስልሃል? አዎ፣ የሚሠራ ይመስለኛል። ስራውን ያገኘው በቀደምትነት ነው? የለም፣ በትምህርቱ ነው። የቄሱን ንግግር በሙሉ ተገነዘብከው? አዎ ተገነዘብሁት። የመስሪያ ቤታችሁ ባጀት በአመት ስንት ነው? አንድ መቶ ሺህ ብር ነው። በሚመጣው አመት ብዙ ሠራተኞች ትቀጥራላችሁ? አዎ ሁለት መቶ ሰራተኞች እንቀጥራለን። በእናንተ ቀበሌ ባቡር ጣቢያ አለ? የአውቶቡስ ጣቢያን እንጂ የባቡር ጣቢያ የለም። አሜሪካ መኪና በመስራት በጣም ከፍ ያለ እርምጃ አድርጓል። አዎ ከፍ ያለ እርምጃ አድርጓል። የአጼ ቴዎድሮስ ብልጽግና ከአጼ ምኒልክ ብልጽግና ይበልጥ ነበር? ማን ያውቃል። የአገርህ የትምህርት ዕድገት አሁን ከፍ እያለ ሄዷል? አዎ በጣም ከፍ ብሏል። በትምህርት ነገር ኢትዮጵያ ያደረገችው እርምጃ በጣም አስደናቂ መስሎ ይታይሃል? አዎ፣ በጣም አስደናቂ ነው። የእናንተ ቀበሌ አስተዳዳሪ ስም ማን ነው? አቶ ዮሐንስ ይባላል። የሳይንስ ትምህርት በጣም ከፍ ያለበት አገር ማን ነው? አሜሪካ ነው። ልጅህ ሳይንስ ለመማር ይፈልጋል? የለም፣ የሳይንስ ትምህርት በጭራሽ አያስደስተውም። ለመሆኑ ወደ ሌላ አገር ሄደህ ያደረጉትን እርምጃ ተመልክተሃል? አዎ፣ ተመልክቻለሁ። በምን አይነት ትምህርት ደካማ ትመስልሃለች? በሳይንስ ደካማ ትመስለኛለች። ዓፄ ምኒልክ ደካማ ንጉሥ ነበሩ? የለም፣ በጣም ሀይለኛ ንጉስ ነበሩ። በየወሩ የደሞዝህን ሲሶ ለማን ትሰጣለህ? ለእናቴ ልክላታለሁ። የወር ባጀትህን ከወሩ መጀመሪያ በፊት ማወቅ ትችላለህ? ብዙ ጊዜ አውቀዋለሁ። አሽከርህን በስንት ቀጠርኸው? በአስር ብር ቀጠርሁት። የተናገርኸው ነገር መጥፎ መሆኑን አሁን ተገነዘብኸው? አዎ፣ ተገንዝቤዋለሁ። ለትምህርትህ የሚሆን ገንዘብ ለማግኘት ጥረህ ነበር? አዎ፣ በጣም ጥሬ ነበር። የዚህ ሀገር የሳይንስ እርምጃ በጣም አስደናቂ አይደለም? አዎ በጣም አስደናቂ ነው። በሳይንስ ነገር ከዚህ ሀገር የላቀ ሀገር ያለ ይመስልሃል? እኔ የማውቀው ሌላ ሀገር የለም። የአሜሪካና የኢትዮጵያ መንግስት አስተዳደር አንድ አይነት ይመስልሃል? የለም፣ የተለያየ ነው። ሴት በስራዋና በጠባያዋ የምትወደድ ይመስልሃል? ማን ያውቃል? ከአንተና ከጥሩነስ ማን አሸነፈ? ጥሩነሽ አሸነፈች። ድሮ እዚህ ሀገር ኑረሃል? የለም፣ አሁን የመጀመሪያ ጊዜ ነው። ድሮ ያየኸውን ሀገር ደግመህ ማየት ትፈልጋለህ? አዎ፣ ማየት እፈልጋለሁ። ድሮ አማርኛ ትናገር ነበር? አዎ ድሮ እናገር ነበር። ድሮ የተማርኸውን ዛሬ ታስታውሰዋለህ? የለም አላስታውሰውም። የድሮውን የኢትዮጵያን ከተማ ታውቃለህ? አዎ አውቃለሁ። የድሮ ስምህ ማን ነበር? ለማ ነበር። ድሮ ከተማ ውስጥ ሲኒማ ቤቶች ነበሩ? አዎ፣ ብዙ ሲኒማ ቤቶች ነበሩ። ድሮ በየጊዜው ሲኒማ ታይ ነበር? አዎ በየሳምንቱ አይ ነበር። እዚህ ሀገር ድሮ መጥተህ ነበር? አዎ በልጅነቴ መጥቼ ነበር። የድሮውን ገንዘብ ለወጡት? አዎ አዲስ ገንዘብ አውጥተዋል። የድሮ አይነት መኪና አሁን ይገኛል? አዎ ይገኛል። የድሮ ቤት የተሰራ ከእንጨት ነበር። አዎ ከእንጨት ነበር። ነራቲቭ ድርሰት መጽሐፉ ከጠረጴዛው ስር ነው። መገናኛ በአሜሪካ ውስጥ ተስፋፍቷል። ናፖሊዮን ስመጥሩ ሰው ነበር። ግርማዊ ጃንሆይ በኢትዮጵያ ላይ ነግሰዋል። መንገዝ ከበደ ታላቅ ሰው ነው። በአሁኑ ዘመን ኢትዮጵያ የምትገዛው በንጉሠ ነገሥት ሥልጣን ሥር ነው። አንድ ሰው ንጉሠ ነገሥት ማለት ምን ማለት ነው ብሎ ቢጠይቅ የሚመለስለት መልስ እንደሚከተለው ነው። ንጉሠ ነገሥት ማለት የንጉሶች ንጉሥ ማለት ነው። በቀድሞ ዘመን ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱ ክፍል ራሱን የቻለ አገር ነበር። ከሌላው ክፍል ጋር የሚያገናኘው ብዙ ነገር አልነበረም። መንገድና መገናኛ ስላልነበረ ከአንዱ ክፍል ወደ ሌላው ክፍል መሄድ በጣም አስቸጋሪ ነበር። በዚህ ምክንያት እያንዳንዱ አገር በራሱ ንጉሥ ይተዳደር ነበር። ኢትዮጵያን አንድ ለማድረግ ብዙ ስመ ጥሩ ንጉሶች ተነስተው ተለያይቶ የነበረውን አገር አንድ ካደረጉት በኋላ ንጉሠ ነገሥት ተብለው ነግሰዋል። እንደዚህ ያሉት ታላላቅ ንጉሶች ስማቸው በኢትዮጵያ ታሪክ ላይ ተጽፎ ይገኛል። ጥያቄዎች። በአሁኑ ዘመን ኢትዮጵያ የምትገዛው እንዴት ነው? ኢትዮጵያን የሚገዛ ማን ነው? ንጉሠ ነገሥት ምን ማለት ነው? በቀድሞ ዘመን ኢትዮጵያ በብዙ ክፍሎች ተከፋፍላ ነበር። እያንዳንዱን ክፍል ማን ይገዛው ነበር? ከአንዱ ክፍል ወደ ሌላው ክፍል በቀላሉ መሄድ ይቻል ነበር? የመንገድና የመገናኛ ጥቅም ምንድን ነው? ኢትዮጵያን አንድ ያደረገው ማን ነው? አገርን አንድ ማድረግ አስቸጋሪ ነው። አሜሪካን አንድ ያደረገው ማን ነው? This is the end of unit 53.